በሰብአዊና በዲሞክራሲያዊ መብቶች መጠበቃቸውን የሚከታተለው ፍሪደም ሃውስ የተባለው የዩናይትድ ስቴትስ ድርጅት በኢንተርኔት አገልግሎት ለኢትዮጵያ የተሰጣት ደረጃ ነፃ ያልሆነች ነች የሚል ነው። ይህም መንግሥት የተነሳበትን ህዝባዊ ተቃውሞ ለማፈን የኢንተርኔት አገልግሎቶችን በማቋረጡ መሆኑን ሪፖርቱ ያመለክታል። ይህ ዓመት ለማኅበራዊ መገናኛ ዘዴዎችና ተጠቃሚዎች የመብት ጥሰት የበዛበት ዓመት ነበር የሚሉት የሚዲያ ተመራማሪው እጊኒዮ ግልያርድ የሆነ ትችትን በኢንተርኔት ላይ መቆጣጠር፣ አገልግሎቶችን መረበሽ ና መንግስት የሚወስዳቸውን ተያያዥ እርምጃዎች አዲስ እንዳልሆኑ ይናገራሉ። ይህ ዓመት አስቸጋሪና ከባድ ሆነው አግኝቼዋለሁ። ግን በተመሳሳይ ደግሞ የተከሰቱት በእኔ አስተያየት በመንግስት በኩል የባከኑ ብዙ እድሎች የሞላበት አመት ነው። ይህንን እድል ተጠቅሞ በኢንተርኔት ላይ የውይይትና ምክክር መድረክ ከመክፈት ይልቅ በመንግስት በኩል ህጋዊ የሆኑት ድምጾችን ላለመቀበል ጠንካራ አቋም አሳይተዋል። ይህ ነገር አዲስ ሳይሆን የነበረና አሁንም የቀጠለ ነው። ኢትዮጵያ በፍሪደም ኦን ዘኔት ያላት ደረጃ ከጊዜ ወደ ጊዜ እየተባባሰ መሆኑን ገግሊያርዶኔ ይናገራሉ። የፍሪደም ሃውስ ዘገባ በቅርበት መመርመር ያስፈልጋል ባይናቸው። ምክንያቱም እንደዚህ አይነት ሪፖርቶች ኢንተርኔት ምን መምሰል እንዳለበት የተለየ እይታ አላቸው። ኢትዮጵያ ከቻይና ጋር የጠበቀ ቁርኝት ቢኖራትም የኢትዮጵያ መንግስት የሚወስዳቸው እርምጃዎች ቻይናና ሌሎች ከሚወስዷቸው ይብሳል። ኢትዮጵያ ግለሰቦች በኢንተርኔት ከመንግስት ጋር ውይይት ማድረግ ሲፈልጉ የእስር ወይም አገር ጥሎ የመኮብለል ጫና እንደሚደርስባቸው ይናገራሉ። መንግስት በዚህ ከቀጠለ ወደፊት ምን ይከሰታል? ለምለው ስለ ወደፊቱ ከጠየቀኝ በእውነቱ መጥፎ ጊዜ ነው የሚታየኝ። አሁን መንግስት የካቢኔ ለውጥ አድርጓል። አዲሱም የኮሚኒኬሽን ሚኒስትር የሚዲያን ምህዳር ለመክፈት ፍላጎት አሳይተዋል። ይሁን እንጂ ላለፉት ሀያ ዓመታት መንግስት ብዙ ዕድሎችን አባክኗል። በሥልጣን ላይ የነበሩት ባለሥልጣናቶችም ምህዳሩን ለመክፈት ፍቃደኛ አልነበሩም። ኢትዮጵያ በኢንተርኔት ላይ ታደርጋለች የሚባለውን አፈናና ያለችበት ደረጃ ማሽቆልቆሉ እንዴት ታዩታላችሁ? ብለን በፌስቡክ ገጻችን አዋይተን ነበር። ከአስተያየት ሰጪዎችም አገር ከምትቆራረጥ ኢንተርኔት ይቋረጥ፣ አሸባሪዎች አርፎ ካልተቀመጡ እንኳን ኢንተርኔት እነሱንም እንቆርጣቸዋለን። ሰምታቸዋል፣ ለወሬ ቦታ የለንም፣ ልማት ላይነን እያሉ መንግስትን ደግፎ የዛቱና የፎከሩ አሉ። ሌሎች ግን በትክክል ይህ ይደረጋል፣ አሁንም እየተደረገ ነው። ከአምባገነን መንግስት ምን ጥሩ ነገር ይጠበቃል? የዓለም ሀያላን መሪዎች ተጽዕኖ ማድረግ አለባቸው ሲሉ አስተያየት ሰጥተዋል።